The voice of America. Be yeah, away. Yeah, America Adams. Radio Tabiano. ሐሙስ የካቲት 26 ጤና ይስጥልን። እንደምናመሻችው አድማጮች ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፈውን ዝግጅት ይዘን ቀርበናል። የማስተናግዳችሁ ቆንጂት ታየ ነኝ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በዩናይትድ ስቴትስ ምክር ቤት ያሰሙት ንግግርና የፈጠረው ውዝግብ መጀመሪያ የምናቀርበው ዘገባ ይሆናል። ከዜና በኋላ የአዲስ አበባ ማረሚያ ቤት የሴቶች ዘርፍ ጥበቃ በእነ ሶሊያና ሽመልስ መዝገብ የተከሰሱት ማህሌት ካሳይና ኤዶም ጥላሁን ላይ የተፈጸመ በደል የለም ሲል ለፍርድ ቤት መልስ ሰጥቷል። የሶሊያና ሽመልስን አስተያየትም አካተን እናቀርባለን። እንዲሁም ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ ሰሞኑን በዋሽንግተን ዲሲ በተካሄደው ስብሰባ ላይ አስተያየት የሰጡን ምሁራን ጋር የተካሄደው ውይይት ሁለተኛ ክፍል ይቀርባል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዓለም ዜናዊ ቅደማ ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የእነ ዘላለም ወርቅአገኘሁን አቤቱታ ውድቅ አደረገ። አምስተኛ ተከሳሽ አቶ የሸዋ አሰፋን ችሎት በመዳፈር የጥፋተኝነት ውሳኔ አሳልፎባቸዋል። አራተኛ ተከሳሽ አቶ አብርሃ ደስታ እና እንዲሁም አቶ ዳንኤል ሺበሺ ደግሞ ከዚህ ችሎት ፍትህ ለማግኘት ተስፋ የለንም ያሉ ሲሆን አቶ አብርሃ ጠበቃቸውን ማሰናበታቸውን አስታውቀዋል። በሰባተኛው ተከሳሽ ላይ የቀረበው ክስ ይበልጥ እንዲብራራ ፍርድ ቤቱ ትእዛዝ ሰጥቷል። ቅጣት ለመወሰን ችሎቱ ለነገ ቀጥሯል። ሙሉ ዘገባ ከምሽቱ ሶስት ሰዓት ዜና ላይ ይቀርባል። በሰው ልጅ አመጣጥ አጥኚዎች ዘንድ ከሰው ልጅ በቀደሙት በሚባሉት ከሰው ተፈጥሮ ጋር ዝምድና ባላቸውና በራሱ በሰው ልጅ መካከል የሚገኝ ዝርያ ነው የተባለ የመጀመሪያው ሰው ቅሪታ አካል ኢትዮጵያ ውስጥ ተገኝቷል። ይህ የ2.8 ሚሊዮን ዓመት ዕድሜ ያለው የመጀመሪያው ሰው መንጋጭላ መገኘት ኢትዮጵያ በእውኑ የሰው ልጅ መገኛ ነች የሚለውን መላምት አጠናክሮታል። በግኝቱ መሰረት የዝንጀሮ አይነት ተፈጥሮ የነበራቸው ከሰው የቀደሙት ፍጡራን የአየር ንብረት ለውጥ በፈጠረባቸው አስገዳጅ ሁኔታ ከዛፍ ላይ እየወረዱ መሬት ላይ እንዲኖሩና ቀጥ ብለው መሄድ የጀመሩት የሰው የመጀመሪያ ዝርያዎች እንዲመጡ ሁኔታዎች ለመፈጠራቸው ተጨማሪ ዋቢ ሆኗል። እነዚህ የመጀመሪያዎቹ የሰው ልጅ ዝርያዎች ይኖሩ የነበረው ሉሲ ወይም ድንቅ ነሽ ተብላ የተጠራችው ግኝት ቅሪታ አካል በነበረበት አካባቢ መሆኑ ታውቋል። የሉሲ ዕድሜ 3.2 ሚሊዮን ዓመት ሲሆን የአሁኑ ቅሪታ አካል የተገኘው ተመሳሳይ የሰው ዝርያዎች ሊኖሩበት ይችላሉ ብለው ተመራማሪዎቹ ገምተውት ከነበረበት ጊዜ በአራት መቶ ሺህ ዓመት ቀድሞ መሆኑ ታውቋል። ላይቤሪያ ውስጥ ከአንድ ሳምንት በላይ ለሆነ ጊዜ አዲስ የኢቦላ ታማሚ አለመገኘቱ ወይም አለመቅረቡን የዓለም የጤና ድርጅት አስታወቀ። የኢቦላ ታማሚ ሆኖ በሕክምና ላይ ሆና በሕክምና ላይ የነበረች የመጨረሻይቱ ታካሚ ዛሬ ከሆስፒታል ወጥታለች። በቻይናውያን በሚንቀሳቀሰው ዋና ከተማይቱ ሞንሮቪያ ውስጥ የሚገኘው የኢቦላ ሕክምና ማዕከል ነው ለቢያትሪስ ያርዶሎ እንክብካቤ ሲሰጥ የነበረውም። ቢያትሪስ ለአሶሽትድ ፕሬስ በሰጠችው ቃል፣ ዛሬ በዚህች ምድር ላይ የኔን ያህል ደስተኛ ሰው የለም ብላለች። ላይቤሪያ ከኢቦላ ነጻ ሀገር ነች ተብላ እንድትፈረጅ 42 ተጨማሪ ቀናት ያለ አንዳች አዲስ አጋጣሚ ማለፍ አለባቸው። በሌላ በኩል ግን የአዳዲስ ኢቦላ ተጋላጮች ቁጥር በአጎራባቾቹ ሴራሊዮንና ጊኒ መጨመሩ ተገልጿል። ጊኒ ውስጥ ባለፈው ሳምንት 51 ሰው ለኢቦላ የተጋለጠ ሲሆን በተመሳሳይ ጊዜ ሴራሊዮን ውስጥ የተያዘው ሰው ቁጥር 81 እንደሆነ ታውቋል። ትናንት ጥቃት የተፈጸመባቸው በደቡብ ኮሪያ የዩናይትድ ስቴትስ አምባሳደር በመልካም ሁኔታ ላይ እንደሚገኙና መንፈሳቸውም ጠንካራ መሆኑን ተናገሩ። ደቡብ ኮሪያ ዋና ከተማ ሶል ላይ አምባሳደር ማርክ ሊፐርት ላይ አደጋ የጣለው ሰው ፊታቸው እና እጃቸው ላይ በጩቤ ወጋግቷቸዋል። የ55 ዓመት ዕድሜው ኪም ኪዮንግ በአምባሳደሩ ላይ ጥቃት ያደረሰው የ25 ሳንቲሜትር ርዝመት ባለው ጩቤ መሆኑን ፖሊስ አስታውቀዋል። ጥቃት አድራሹ ኪም ሰሜን ኮሪያና ደቡብ ኮሪያ መዋሃድ አለባቸው እያለ ይጮህ እንደነበረ የደቡብ ኮሪያ መገናኛ ብዙሃን ዘግበዋል። ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትራቸው ጃን ኬሪ ወደ አምባሳደር ሊፐርት ደውለው አነጋግረዋቸዋል። የደቡብ ኮሪያው ፕሬዚደንት ፓርክ ጌውን ሃይ ጥቃቱ በአሜሪካና በደቡብ ኮሪያ ጥምረት ላይ የተሰነዘረ ነው ብለው የሙሉ ዲፕሎማሲያዊ ተልእኮ ደህንነት የተጠበቀ መሆኑን እንደሚያረጋግጡ ተናግረዋል። ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። እስከ ምሽቱ አንድ ሰዓት ተኩል ወደ ቆንጂት ልመልሳችሁ። ጤና ይስጥልኝ። የዓለም ዜናዎቹን አደመጥን። ወደ ዘገባዎች ዝርዝር እናልፋለን። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ያለ ፕሬዝደንት ኦባማ ይሁንታ መጋበዛቸውና የተጋበዙበትም ጊዜ ሲያነጋግር ከቆየ በኋላ ከትናንት በስቲያ በአሜሪካ ምክር ቤት ንግግር ማሰማታቸው ይታወሳል። በሪፑብሊካን ተወካዮች ምክር ቤት አባላት ሞቅ ያለ አቀባበልና በንግግራቸውም ወቅት ደማቅ ጭብጨባ ሲደረግላቸው ተስተውሏል። ሆኖም አንዳንድ የዲሞክራቲክ ፓርቲ የምክር ቤት አባላት ነተንያሁ ከኢራን የኒውክሌር መሳሪያ ባለቤት እንዳትሆን የሚካሄደውን ዓለም አቀፍ ድርድር ለመቃወም የዩናይትድ ስቴትስን ምክር ቤት መጠቀማቸው አስቆጥቷቸዋል። ፕሬዝደንት ኦባማም ስለ ንግግሩ ሲጠየቁ ምንም አዲስ ነገር አልሰማሁበትም ነው ያሉት። የዩናይትድ ስቴትስ ምክር ቤት የቪኦኤ ዘጋቢ ሲንዲ ሴን የላከችውን ዘገባ ትዝታ በላቸው ይዛለች። የእስራኤል ጠቅላይ ሚኒስትር እንደገና ለመመረጥ የሚወዳደሩበት ምርጫ ሁለት ሳምንት ሲቀረው ያለ ዋይት ሀውስ ይሁንታ በሪፐብሊካን ተወካዮች ምክር ቤት ተጋብዘው መናገራቸው ያስከተለውን ቁጣ ለማብረድ ለዘብ ለማለት ሞክረዋል። ነገር ግን እስራኤል ብቻዋን እንደማትቆም አውቃለሁ። አሜሪካ ከእስራኤል ጋር እንደምትቆም አውቃለሁ ከእስራኤል ጋር እንደምትቆሙ አውቃለሁ። ጠቅላይ ሚኒስትሩ ከመንገዳቸው በመውጣት ፕሬዚደንት ኦባማ ህዝቡም በግልጽ የማያውቃቸውን ቁም ነገሮች በመስራት እስራኤልን ረድተዋል ብለው ሲያደንቁ ተደምጠዋል። ሆኖም ሚስተር ናተኛሁ አብዛኛውን የንግግር ጊዜያቸውን የተጠቀሙበት ዩናይትድ ስቴትስ የዓለም አቀፍ ሀገሮች አባል ሆና ከኢራን ጋር የምታደርገውን ድርድር በመቃወም ነው። በአሁኑ ሰዓት ጀኔቫ ውስጥ እየተካሄደ ያለው ድርድር ሊጠናቀቅ ጥቂት ሳምንታት ይቀሩታል። ወዳጆቼ ከአንድ ዓመት በላይ ለሚሆን ጊዜ መጥፎ ስምምነት ውስጥ ከምንገባ ሳንስማማ ብንቀር ይሻላል ስንባል ቆይተናል። ይህ መጥፎ ስምምነት ነው። እንዲህ አይነቱ ስምምነት ከሚደረግ ቢቀር ይሻላል። በኢራን በዩናይትድ ስቴትስና ሌሎች ተደራዳሪዎች መካከል ሊኖር የሚችለውን ስምምነት ኮንግረስ እንዳይቀበል ናተኛሁ ያደረጉት ንግግር ለብዙ ዴሞክራቶች ተገቢ ያልሆነና ድንበር የዘለለ ነው። በተወካዮች ምክር ቤት የውህዳኑ ዴሞክራቶች ፓርቲ መሪ ናንሲ ፔሎሲ ዩናይትድ ስቴትስ ከኢራን ጋር እየተደራደረች የእስራኤሉ መሪ እንዲህ ዓይነቱ ንግግር ማድረጋቸው ንቀትና ለአሜሪካም ስድብ ነው ብለዋል። ፕሬዝደንት ኦባማም በበኩላቸው ንግግሩን አልተከታተልኩም፣ ከሰማሁት ግን ምንም አዲስ ነገር የለበትም በማለት አጣጥለው የንግግሩን መልእክት ጭብጥ ግን እንደማይቀበሉ ተናግረዋል። በኢራን ኒውክሌር ፕሮግራም ላይ የሚደረገውን ድርድር በተመለከተ እስቲ ድርድሩ መጀመሪያ ይጠናቀቅና ኢራን የምትስማማበት እንደሆነ እኔ ያን ጊዜ ሁሉም ሰው ስምምነቱን ሊገመግም ይችላል። ከዚያ ውጭ ግን እንዲሁ መተንበይ ነው የሚሆነው። የዴሞክራቲክ ፓርቲ ተወካይ ሎይድ ዶገት በበኩላቸው ለአሜሪካ ድምፅ ራዲዮ ሲናገሩ ሚስተር ኔታንያሁ የተናገሩበት ጊዜም ተቀባይነት የለውም ብለዋል። በእስራኤል ምርጫ ዋዜማ የምርጫ ዘመቻ ነው ያደረጉት። ግብዣውም በጣም ከፋፋይና ወገንተኝነት የተንጸባረቀበት ነው። በጣም ነው የሚያሳዝነው ነው። ለዚህም ነው 60 በመቶ የሚሆኑት የፓርቲ አባላት ንግግሩን ላለማዳመጥ የወሰኑት። አብዛኞቹ ሪፐብሊካውያን ግን ስለ ኢራን በሚደረገው ውሳኔ ምክር ቤቱም ያገባዋል በማለት የእስራኤሉን መሪ ንግግር ደግፈዋል። የሪፐብሊካን ፓርቲ ተወካይ ፒተር ኪንግ የህግ መምሪያውና መወሰኛው ምክር ቤት አባላት ከኢራን ጋር ለሚደረገው ገንዘብ መመደብም ሆነ መቀነስ ወይም ሌላ እንደማናጸድቅ ማሳወቅ አለብን። ለማንኛውም ዩናይትድ ስቴትስን፣ እስራኤልን ወይም ዓለምን ለሚጎዳ አደገኛ ስምምነት ተባባሪ መሆን አንችልም። የሚስተር ነተኛሁ የድፍረት ንግግር ከኢራን ጋር በሚደረገው ድርድር ላይ ምን እንድምታ እንደሚኖረው አሁን አይታወቅም። ሆኖም የዩናይትድ ስቴትስ የሰነት የውጭ ጉዳይ ኮሚቴ ሊቀመንበር ቦብ ክሮከር ከኢራን ጋር ስለ ኒውክሌር ፕሮግራሟ የሚደረገው ስምምነት ላይ የመወሰኛው ምክር ቤት አስተያየቱን እንዲሰጥ የሚጠይቅ የሕግ ረቂቅ አቅርበዋል። የአዲስ አበባ ማረሚያ ቤት የሴቶች ዘርፍ ጥበቃ በነሶሊያና ሽመልስ የክስ መዝገብ በተከሰሱት ማህሌት ካሳይና ኤዶም ጥላሁን ላይ የተፈጸመ በደል የለም ሲል ለፍርድ ቤት መልስ ሰጥቷል። አቃቢ ሕግ ደግሞ የተከሳሽ ጠበቆች በማስረጃነት የተሰነዘረው ሲዲ እንዲሰጣቸው የጠየቁትንም ፍርድ ቤቱ ውድቅ እንዳደረገው አመልክቷል። ፍርድ ቤቱም ለውሳኔ ቀጠሮ ሰጥቶ ተነስቷል። መለስካቸው አመሀ ዘገባ አስተላልፏል። የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሰረት በነሶሪያና ሽመልስ የክስ መዝገብ አቃቤ ሕግ በሽብር ወንጀል ክስ ካቀረበባቸው ጦማርያን እና ጋዜጠኞች መካከል ማህሌት ፋንታሁንና ኤዶም ካሳይ በጠበቆቻቸው አማካይነት በወህኒ ቤቱ አስተዳደር ተፈጽሞብናል ብለው ላቀረቡት አቤቱታ የወህኒ ቤቱን አስተዳደር መልስ ለመስማት ነበረ። ተከሳሾቹ ያቀረቡት አቤቱታ እንደሚለው ሁለቱ ሴት እስረኞች ከሌሎች እስረኞች በተለየ ሁኔታ በዘመድ ወዳጆቻቸው የሚጠየቁበት ጊዜ በእጅጉ አጭር ነው። ሌሎች እስረኞችን ወዳጅ ዘመዶቻቸው አለምንም ገደብ ሲጠይቋቸው፣ ሁለቱን እስረኞች ግን የቅርብ ዘመዶቻቸው ብቻ እንዲጎበኟቸው ይደረጋል። የተከሳሾቹ ጠበቆች እንዳቀረቡት ክርክር ከሆነ ለመጠየቅ ከተመዘገቡ በኋላ ተከልክለው የተመለሱ የተከሳሾች ጎብኚዎች ዝርዝርም አላቸው። ዛሬ የአዲስ አበባ ማረሚያ ቤት የሴቶች ጥበቃ ዘርፍ ማስተባበሪያ አስተዳዳሪ ሱፐር ኢንቴንደንት ቤተ እግዚአብሔር ገብረ ሚካኤል ለፍርድ ቤቱ ቀርበው እንዳስረዱት ይህ ድርጊት ፈጽሞ አልተደረገም ብለዋል። ማረሚያ ቤቱ ለቀረበው አቤቱታ ትናንት የካቲት 24 ቀን 2007 ዓ.ም መልሱን በጽሑፍ ማቅረቡን ገልጸው ታራሚዎቹ እንደ ማንኛውም ታራሚ በየጊዜው ከዘመዶቻቸው ጋር እየተገናኙ ናቸው ሲሉ መልስ ሰጥተዋል። ከተከሳሽ ጠበቆች መካከል አቶ አምሃ መኮንን ለፍርድ ቤቱ እንዳስረዱት ጉዳዩ አዲስ እንዳልሆነ እና ለወራት የዘለቀ እንደሆነ አስታውሰው ከማረሚያ ቤቱ ኃላፊዎች ጋር ተነጋግረው ገደቡን እንደሚያነሱ ተስማምተው እንደነበረ ለፍርድ ቤቱ ገልጸዋል። የቀረበው ጥያቄም ታራሚዎቹ እንዲጎበኙ ይፈቀድላቸው የሚል እንዳልሆነና ጥያቄው በታራሚዎቹ ላይ የተለየ ገደብ አይጣልባቸው የሚል እንደሆነ ለፍርድ ቤቱ ተጨማሪ መብራሪያ ሰጥተዋል። በመቀጠልም ፍርድ ቤቱ ተመለከተው በነሶልያና ሽመልስ መዝገብ የተከሰሱት ጦማርያንና ጋዜጠኞች ጠበቆች ለፍርድ ቤቱ ቀደም ብለው ባቀረቡት ማመልከቻ አቃቢ ሕግ በማስረጃ ዝርዝር ከገለጻቸው መካከል 12 ሲዲዎች እንዲሰጧቸው ባመለከቱት ላይ አቃቢ ሕግ ያለውን መልስ መስማት ነበረ። አቃቢ ሕግ በሰጠው የጽሁፍ መልስ የተባሉት ሲዲዎች ለመኖራቸው አላስተባበለም። አክሎም ተከሳሾቹ ለዓላማቸው ማሳኪያነት ሲጠቀሙባቸው የነበሩ መሆናቸውን ይገልጽና ማስረጃው ፍርድ ቤት ቀርቦ ድምፅ ከምስል በሚታይበትና በሚሰማበት ጊዜ አይተውና ተመልክተው አስተያየታቸውን ከሚሰጡ በስተቀር በፖሊስ ተይዞ የሚገኘው ኤግዚቢት ለተከሳሾች የሚደርስበት የሥነ ሥርዓት ሕግ የሌለ በመሆኑ ፍርድ ቤቱ አቤቱታውን ውድቅ እንዲያደርግለት አቃቢ ሕግ አመልክቷል። የተከሳሽ ጠበቆች ማስረጃውን ለማየትና አስተያየት ለመስጠት የጠየቁበት የሕግ አግባብ የሕገ መንግስቱ አንቀጽ ሀያ ቁጥር አራት የተከሰሱ ሰዎች የቀረቡባቸውን ማንኛውንም ማስረጃ የመመልከት የቀረቡባቸውን ምስክሮች የመጠየቅ ለመከላከል የሚያስችላቸውን ማስረጃ የማቅረብ ወይንም የማስቀረብ እንዲሁም ምስክሮቻቸው ቀርበው እንዲሰሙላቸው የመጠየቅ መብት አላቸው ይላል ፍርድ ቤቱ። በሁለቱም ጉዳዮች ላይ ብይን ለመስጠት ለመጋቤት አስር ቀን 207 ዓ ም ቀጠሮ ቆርጧል። ጉዳዩ በሌለችበት የሚታየውን ሶሊያና ሽመልስን፣ በፈቃዱ ኃይሉን፣ ናትናኤል ፈለቀን፣ መሐሌት ፋንታሁንን፣ አጥናፉ ብርሃኔን፣ ዘላለም ክብረትን፣ አቤል ዋበላን፣ አስማማው ኃይለ ጊዮርጊስን፣ ኤዶም ካሳይንና ተስፋለም ወለየስን አቃቢ ህግ ከወራት በፊት የሽብርተኝነት ድርጊቶችን ለመፈጸም በማቀድ በማዘጋጀት በማሴርና በማነሳሳት ወንጀል ክስ የመሰረተባቸው እንደሆነ አይዘነጋም። ይኸው ፍርድ ቤት በነዘላለም ወርቅ አገኘው የክስ መዝገብ የተከሰሱትን ሰዎች ጉዳይ ዛሬ ለማየት ቀጠሮ ሰጥቶ የነበረ ቢሆንም ፍርድ ቤቱ ቀጥሮ ለዛሬ መሆኑን በመዘንጋቱ ለነገ የካቲት 26 ቀን 2007 ዓ.ም እንደሚያው ገልጾ ቀጠሮ ሰጥቷል። እነዚህም ተከሳሾች በቁጥር 10 ሲሆኑ ዘላለም ወርቅ አገኘው፣ ሀብታሙ አያሌው፣ ዳንኤል ሽበሽሽ አብርሃም ደስታ፣ የሸዋስ አሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋይ ተፈሪ ናቸው። አቃቤ ሕግ ሁሉንም በሽብር ድርጊት ክስ መስርቶባቸዋል። መለስካቸዋማ! ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። በዘገባው የተጠቀሰችውና በሌለችበት የተከሰሰችውን የክሱ መዝገብ በስሟ የሚጠራውን የዞን ዘጠኝ የኢንተርኔት አምደኞች አባል ሶሊያና ሽመልስ ከዚህ ከዋሽንግተን ዲሲ ውሳኔውን አስመልክታ አስተያየት ሰጥታለች። ሳሌም ሰሎሞን ነች ሶሊያናን ያነጋገረቻት። እንግዲህ ሁለት ጉዳይ ነበረ ዛሬ ፍርድ ቤት የታየው። የመጀመሪያው የሴት ጓደኞቼ ጓደኞቻችን የእስር ቤት አያያዝን በተመለከተ ነው እና እውነቱን ለመናገር ብዙም አዲስ ነገር ሆኖ አላገኘሁትም፣ እኔም ያን ያህል አላስገረመኝም። የማረሚያ ቤቱ የእስር ቤቱን ምላሽ ይሄ እንደሚሆን እናውቅ ነበረ። ይሄ ጉዳይ እንግዲህ በዚህ በፊት ሲታይ ከአሁን በፊት በነበረው ቀጠሮ ማረሚያ ቤቱ ትክክለኛ ሰው ባለመላኩ እንደገና ለዛሬ የተራዘመ ነው። ከዛ ፊት በነበረው ቀጠሮ ደግሞ የተሰጠው የቀጠሮ ጊዜ ረጅም በመሆኑ የእነ ማህሌት እና የነሄዶም ጠበቆች የተሰጠው ጊዜ ረጅም ነው እና አጭር ጊዜ ይታይልን የመብት ጉዳይም ስለሆነ ብለው መጠየቃቸው ይታወሳል። ስለዚህ ከዛ አንጻር ስና የመጀመሪያው ችግሩ አሁንም እንደሚታየው በተደጋጋሚ በጣም ከፍተኛ መጓተት አለ። ይሄ የዋናው የፍርድ ሂደት አካል አይደለም። በተለየ ሁኔታ የሚታይ የእነሱን አያያዝ የተመለከተ ያለ ይመካከል ነው። ለሱ በጣም አጭር ጊዜ ሊሰጥ ይገባ ነበረ። ያው እየተጓተ እየተጓተተ ተመጥቷል። አያያዛቸውን በተመለከተ ማረሚያ ቤቱ አሁን በፍርድ ቤት ሲሆን ካደ እንጂ ከፍርድ ቤት ውጭ ባለ ሁኔታ ጠበቃውም እዛው ዛሬ እንደተናገሩት ከጠበቆች ራሱ ጋር ሳይቀር ተነጋግሮ ገደብ እንዳለ አምኖ ገደቡን ግን ለማላላት እንደ ማንኛውም ማረሚያ ቤት እስረኛ እንዲጠየቁ ብቻ ሳይሆን ገደቡን ለማላላትም ሳይቀር እንሞክራለን ሁላ ብለው ከዚህ በፊት በቃል ባስተዳደራዊ ስምምነት ተሞክሮ ያልተሳካ ነገር ነው። ለወራት የቆየ ጉዳይ ነው። ይሄ ማህሌት በስድስት ሰው ብቻ ነው የምትጠየቀው። የእናቷ አባቷ ሁለት ወንድሞቿና ከዛ ውጪ ሁለት ጓደኛ እንዲገባ ተፈቅዷል። ለሱም አንድ ሰው ብቻው እንዲገባ ካልሆነ በስተቀር ያንን አይፈቅዱም። ተመሳሳይ ነገር ነው ለኤዶምም። የሚጠይቁት ቤተሰብ እናት አባትና እህቶቿ ናቸው። ስለዚህ ማረሚያ ቤቱ ከዛ ውጭ ያሉትን ሰዎች ዝርዝር አምጡ ብሎ ዝርዝር ሰጥተው የስም ዝርዝር አቅርበው በነዛ ዝርዝር መሰረት የሚመጡ ሰዎች ሳይቀር ተመልሰዋል። ግን እንደ ተለመደ ሁል ጊዜ ማረሚያ ቤቶች እንደዚህ ነው የሚሉት። ፍርድ ቤቱም ከዚህ በፊት እንዳየ ነው ከሆነ ማረሚያ ቤት ይህን መብት ያስከብር ማረሚያ ቤት ይሄንን ነገር ያርግ ከማለት በስተቀረ ከዛ ባለፈ ምናልባት ማስፈጸም ግፊቱ ምን ያህል ከፍተኛ እንደሆነ አናውቅም። እንግዲህ ከዚህ በፊት የነበረ ሁኔታ የተለየ አይደለም። አሁንም እኔ በግል ላይ የተለየ ይሆናል ብዬ አልጠብቅም። ግን በማንኛውም መልኩ የፍርድ ቤት ሂደቱን ተከትሎ መሄድ የሚደረግባቸውን የመብት ጥሰት ለማሳወቅ ስላለብን ስላለባቸው ነው ወደ ፍርድ ቤት የሚመላለሱትም። የማስረጃውን አስመልክቶ ግን እኔ የህግ ባለሙያ ነኝ ራሴ ምናምን ትንሽ አስገርሞኛል። የሲዲ ማስረጃዎች አሉ፣ ነገር ግን አንሰጥም ማለት ምን ማለት እንደሆነ በጣም አስቸጋሪ ነው። ህገ መንግስታዊ መብትም ነው፣ በግልጽ የተቀመጠም ነው። ይሄ እንዲያውም ወደ የወንጀል ስነ ስርአትን መውረድ የለበትም። ምክንያቱም የጽሁፍ ማስረጃ ከሰጠ የሲዲ ማስረጃ የማይሰጥበት ምን ምክንያት አለ? የተለየ በተለየ ሁኔታ የኦዲዮ ቪዥዋል ማስረጃ እና የጽሁፍ ማስረጃ የሰነድ ማስረጃ በተለየ ሁኔታ የሚታዩበት ነገር የለም። ጸረ ሽብር ህጉም እሱን አይደገፍም። ጸረ ሽብር ህጉ የምስክሮችን ዝርዝር ላይቀርብ ይችላል፣ ግዴታ ላይቀርብ ይችላል ይላል ምክንያቱም ለዚህ የምስክር ዝርዝሮች ከቀረቡ ሽብር ላይ ህግ ላይ የሚመሰክሩ ሰዎች ናቸው። የሽብር ክስ ላይ ሊደርስባቸው የሚችል ጉዳት ይኖራል በሚል አሰምሽን ነው ህጉ ያንን የሚከለክለው። ነገር ግን ሰነዶች ለተከሰሱ ሰዎች የተከሰሱባቸው ሰነዶችና ማስረጃዎች አይሉም አይልም። እንግዲህ በጣም የመጨረሻው ስታንዳርድ እንግዲህ በጣም ጥብቁና ብዙ መብቶችን የሚጥሰው የጸረ ሽብር ህጉ ነው እና ከሱም በወረደ ሁኔታ ነው አሁን አቃቢ ህግ ይሄንን አልሰጥም ያለው። እንግዲህ ብይኑን አብረን እንሰማለን። ብዙም የተለየ ነገር ግን ያልጠበቅ በ1431 መካከለኛ ሞገድ የሚተላለፈው የሐሙስ ምሽት ዝግጅታችን ይቀጥላል። ወደ ውይይቱ ይሆናል አሁን የምናልፈው ሁከተኛ ጽንፈኝነትን መጋፈጥ በዋይት ሀውስ ቤተ መንግስት ሰሞኑን ዓለም አቀፍ ስብሰባ ዋሽንግተን ዲሲ ላይ ተካሂዶ ነበር። ሆካተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ስብሰባ የ60 ሀገሮች ልኡካን የተገኙበት ሲሆን የሽብርና የጽንፈኝነትን መሰረት ለመፈተሽ የታሰበ ነበር። በዚህ ስብሰባ አካሄድና በነጥቦቹ ላይ ሀሳብ እንዲያካፍሉ ምሁራንና ለጥያቄው ቅርበት ያላቸውን እየጋበዝን ማወያየት ጀምረናል። በውይይቱ የመጀመሪያ ምዕራፍ ሀዋሳ የሚገኙት የታሪክና ማህበራዊ ግንኙነት ተመራማሪና ጸሐፊ አቶ ተሾመ ብርሃኑ እንዲሁም በሃዋርድ ዩኒቨርሲቲ እዚህ ዋሽንግተን ዲሲ መምህር ዶክተር አህመድ ሞይን የጀመሩት ውይይት ይሆናል የሚቀጠለው። ያወያያቸው ሰሎሞን አባተ ነው። ሁለታችሁም ያነሳችኋቸውን እንደ ኃላፊነት ሊቆጠሩ የሚችሉ ተፈጻሚ ሊደረጉ ይገባቸዋል። ለሽብር ፈጠራንም ይሁን ጽንፈኝነትን ለመቆጣጠር ብላችሁ ያቀረባችኋቸው ሀሳቦች ለማን የተሰነዘሩ ናቸው? ለህዝብ፣ ለመንግስት፣ ለሲቪል ማህበራት? ለሃይማኖት ተቋማት ወይም ለመሪዎቻቸው ማን ነው ይህንን ማስፈጸም ያለበት ብላችሁ ነው የምታስቡት? የማን ተጠያቂነት ነው? ፕሬዚደንት ኦባማም ብሎታል በንግግሩ መፍትሄ፣ የአሜሪካ መፍትሄ። አንደኛ ፌዴራል መንግስት ወይንም ለራሱ ሊሰራ አይችልም። በአንድ እጅ አይጨበጨብም። ራሱ ህብረተሰቡ ስልጣን እንዳለው አስመስሎ የራሳቸው ችግር በራሳቸው ችግር ሊፈቱ ይችላሉ። ደግሞ መንግስት ሁልጊዜ በታየው ጊዜ አይ እኔ አልተስማማኝም ብሎ ጣልቃ ለመግባት አይችልም ያኛው የህዝቡ ያቀረበው በዴሞክራሲ መከበር አለበት፣ ይሄ ነው ስለዚህ። አንደኛው የመንግስት ኃላፊነት አለው። ህውከት ቢነሳ መንግስት ነው ኃላፊ። አንድ ነገር ቢነሳ መንግስት ነው ኃላፊ። ስለዚህ የመንግስትም በህብረተሰቡ መከበር አለበት። የመረጠው መንግስት በራሱ ፈቃድ ከመረጠው ወዶ ከመረጠው የነሱ መብት የሚፈጽምላቸው ችግራቸውን የሚያላቸው ልማትም የሚያላቸው ሰላምን ውይይትን የሚያካሄድላቸው መንግስት አመቻች ነው በአንድ በኩል ደግሞ ኃላፊነት አለበት። ህዝቡ፣ ራሱ ህዝቡ፣ ማህበረሰቡ ሁሉ ኃላፊነት ሁከት እንዳይፈጥር የቤተሰብ ኃላፊነቱ አንድ ልጅ እዚያ ወጥቶ ሁከት ፈጥሮ ቢገደል የእኔ ልጅ ነው የሚሞተው ብሎ ማሰብ አለበት። ስለዚህ በቤተሰብነት፣ በአባትነት፣ በእናትነት፣ በባልነት፣ በምስትነት ኃላፊነት የእያንዳንዱ ህብረተሰብ ሀይማኖቱም እንኳን በአሁን ወንድሜ ያመጣው ኢትዮጵያዊ ኢትዮጵያዊን ብቻ ማለት በቃ አይደለም። ሞራል ያስፈልገዋል፣ ኤቲክም ያስፈልገዋል፣ ሃይማኖት ያስፈልገዋል። ስለዚህ ሀይማኖት ከምንሰራ ስራ ውጭ ልናደርገው አንችልም። ሀይማኖ የተያዘ ነው እስቴታችን ነው ኢትዮጵያዊነታችን አይቀንሰውም። ስለዚህ አንዱ ኢትዮጵያዊ በአንድ ሃይማኖት ንጹህ ነው ሰላማዊ ነው እምና አማኝ ነው ብለ አንደኛው ደግሞ አይ ይሄ ሀይማኖቱ ያመነበት ይኔ ለማጥፋት ነው የመጣው ማለት እሱ ትክክል አይደለም። ስለዚህ ሃይማኖት አባቶችና እንደዚሁም ህብረተሰቦች ሀላፊ ነ በመጨረሻ የዓለም መንግስታት እንደ አሜሪካን በሌላ በኩል በራሳቸው በማ ፕሮክሲ ዎር የሚባል አለ፣ በተወካይነት ማለት ነው። በተወካይነት ገብቶ ሽብርም መፍጠር ወይንም ረብሻ መፍጠር የራሳቸውን ጥቅም ለመጠበቅ የአንድ መንግስት ኃላፊነት ነው። እንደዚህ ያለ ነገር በራሱ ህዝብ በኢትዮጵያ ለምሳሌ የውጭ ሀገር መሳሪያዎች ሳንንሆን ሀገራችን ተመራጮችን ህዝባችን እንወክላለን ብለው የሚቃወሙበትም ጊዜ ያላቸው መከላከል ችል። ምክንያቱም በመጨረሻ የተመረጡት የዚያን ሀገር ህዝብ ለመጠበቅ ነው እንጂ የውጭ ሀገር ጥቅም ለመጠበቅ አይደለም። ስለዚህ መንግስትም ኃላፊነት አለ። የውጭ አለም እንደ ፕሬዚደንት ኦባማ እኔም የምተነጋግር ያለው ብዙ በቀደም እንኳን ጽፌያለሁ። ኃላፊነቱ ያለው እንደዚህ ያሉ ለልማትና ለጤና፣ ለደግ፣ ለሁሉም እንደ ኢቦላ ላይቤሪያ ድረስ ሄደው በየቦታ ሴራሊዮን ድረስ የሄዱ እንደዚያ ሲያደርጉ ህጋዊ የሆነ ሰብአዊ የሆነ ስራ ነው። ግን ወታደር ስልኩ ወይ እንደዚህ እሱ ከእኛ ከልቸር ጋር አይስማማም። ከአሜሪካን እንኳን ጥቅሙም አይስማማል። ስለዚህ የውጭ ሀገር አለም ማወቅ አለባቸው የሌላ ሀገር ሰላም ጠበቅ የራሳችንን ሰላም ይጠበቃል ማለት መሆን አለበት። እኔም ይሄ ነው የምለው። ምንድን ነው አንደኛ መንግስት ኃላፊነት አለበት። እስካሁን ድረስ የተወሰዱ በጣም ጥሩ ነገሮች አሉ። ነገር ግን እነዚህን ነገሮች ደግሞ የበለጠ እያጠናከሩ የመሄድ ቀረብ ብሎ የማየት ይሄ ጉዳይ የኔ ነው፣ የሙስሊም ጉዳይ የኔ ነው፣ የክርስቲያኑ ጉዳይ የኔ ነው፣ የአይሁዱ ጉዳይ የኔ ነው፣ ሃይማኖት የሌላቸው ሰዎች ጉዳይ የኔ ነው ብሎ ይሄንን የሚከታተሉ ብቃት ያላቸው ማለትም ኢትዮጵያዊ ሆነው የሚያዩ ሰዎችን መመደብ ይኖርበታል። ሌላው ሚዲያ ነው። የኢትዮጵያ ሚዲያ ምንም እንኳን አቅሙ ውሱን ቢሆንም በተቻለ መጠን ሁሉ የኢትዮጵያ ሀብት ናቸው የኢትዮጵያ ሕዝብ ሀብት ናቸው። ያ የኢትዮጵያ ሕዝብ ሀብት ለኢትዮጵያ ጥቅም እንዲውል አድርገው። በህዝቦች መካከል መቻቻል መፋቀር እንዲመጣ በመፋቀርም በመቻቻልም ልማት እንዲመጣ ጥረት ማድረግ ይኖርባቸዋል። ከዚህም በተጨማሪ ደራሲያን ራሳቸው በዚህ በኩል በኢትዮጵያውያን መካከል መቻቻል መፋቀርና በሰላም አብሮ የመኖር ባህል እንዲዳብር የበኩላቸውን አስተዋጽኦ ማድረግ ይኖርባቸዋል። ሌላው ግለሰቦችም ቢሆኑ ከፍተኛ ሚና ሊጫወቱ ይችላሉ። በዚህ በኩል በተለይ የኢትዮጵያን አንድነት የበለጠ ለማጠናከርና ልማቷን የበለጠ ለማፋጠን እንዲቻል በሀገር ውስጥም ያሉ ሆነ በውጭ ሀገር ያሉ ግን ለሰዎች ከፍተኛ ሚና ሊጫወቱ ይችላል። ለምሳሌ አንተ ራስህ ውጪ ሆነ ያለህን ሚዲያ ተጠቅመህ ለኢትዮጵያ የተሻለ ሁኔታ መምጣት የበኩልህን አስተዋጽኦ ልታደርግ ትችላለህ። ሌሎችም እዛ ያሉ ሰዎች ሊያደርጉ ይችላሉ። በእንግሊዝም በፈረንሳይም እንደዚሁ ነው። ከዚህም በስተቀረ የሃይማኖት ተቋማት እርግጥ ነው የሚፈለገውን ያክል እየተንቀሳቀሱ አይደለም። የየራሳቸው የሆነ ደግሞ ውስጣዊ ችግር አለባቸው። ነገር ግን በተጠቃለለ መልኩ ሲታይ ሃይማኖቶችን አሰባስቦ የሚመራ ተቋም አለን። እነዚህ የሃይማኖት ተቋማት በሕዝቡ መካከል ኢትዮጵያዊ ሆነው እነሱም ይህን አመለካከት ኢትዮጵያዊ ሆነው ማየት ኢትዮጵያዊ ሆነው ሲያበቃ በሙስሊሙም፣ በክርስቲያኑም፣ ኦርቶዶክሱም፣ በካቶሊኩም፣ በፕሮቴስታንቱም ከክርስትና ደግሞ እንደዚህ የተለያዩ ሴክቶች በሚመለከት ኢትዮጵያዊ ሆኖ በህዝቦች መካከል መተሳሰብና መገናኘት እና መወያየት እንዲኖር ጤናማ የሆነ ሌላው ዶክተር ያነሱ ትልቅ ነገር አለ። ቤተሰብ መሰረት ነው። ቤተሰብ መሰረት ነው ለሁሉም ነገር። አንድ ሙስሊም ቤተሰብ ልጆቹን ሲያሳድግ ክርስቲያን ጓደኞች ውጭ እንዳሉ ከህፃነቱ ጀምሮ ማስተማር እንዳለበት ሁሉ አንድ ክርስቲያን ቤተሰብም ልጆቹን ሲያሳድግ ሙስሊም ቤተሰብ የተለያየ ሃይማኖት ያሉ መሆናቸውን ጠርጾ ማሳደግ ይኖርበታል። ይሄ እንግዲህ የሰዎች መብት ከማክበር ጋር ስለ ስብ እና ከማስተማር ጋር እና ዲሞክራሲ ከማስተማር ጋር አብሮ የሚሄድ ነው። ስለዚህ ቤተሰብ ያለው ሚና በዚህ ረገድ በጣም ከፍተኛ ስለሆነ ሁሉም ከላይ እስከታች ያለው ጥረት ቢያደርግ በዓለማችንም በሀገራችንም በቀበሌያችንም በአካባቢያችንም ሰላም መቻቻልና ፍቅር ይሰፍናል፣ የሚል አመለካከት አለኝ። አቶ ተሾም፣ አሁን በተለይ ከቤተሰብ ጋር ተያይዞ ያነሱትን ነጥብ የሚያጠናክር አንድ ሀሳብ የዩናይትድ ስቴትስ ፕሬዚደንት የጸጥታ አማካሪ ሚስ ራይስ ተናግረው ነበረ፣ በዚሁ ስብሰባ ላይ። ሁከተኛ ጽንፈኝነትን ስንጋፈጥ ጠንካራና ውጤታማ ድምጾች ካሏቸው መካከል የሚገኙትን በተለይ ሴቶችና ልጃገረዶችን ይመለከታል። በልጇ ላይ አጓጉል ጠባዮችን ቀድሞ ለማወቅና ለማድረቅ ሙከራ ለማድረግ ከእናት የሚቀድም ከቶ ማን ይኖራል? ነበር ያሉትና አሁን ያሉትን ነገር የሚያጠናክር ነው። እስቲ ወደ አንድ ወደ ሌላ ደግሞ ሀሳብ ልምጣና እነዚህ በመካከለኛው ምስራቅ የሚሆን በአፍሪካ ያሉ የሽብር ቡድኖች የሚፈጽሟቸው አድራጎቶች እስላማዊ አይደሉም፣ እስላማዊ እምነትን ጨርሶ የሚቃወሙ ናቸው ብላችሁ ያነሳችኋቸው ነጥቦች አሉ። ትልቅ ዋጋ ያላቸውን የቅዱስ መጽሐፉን ቃሉን እምነቶች የሚረግጡ ናቸው ብላችሁ ያነሳችኋቸው አስተያየቶች አሉና ይህ በሆነበት ሁኔታ ታዲያለ ምንድነው ወጣቶች ከዓለም ዙሪያ ወደ እነሱ በእስልምና ስም የሚጎርፉ? ከአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፈው ዝግጅት እዚህ ላይ ያበቃ ከምሽቱ በሶስት ሰዓት በሚቀርበው በመደበኛው ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂ ታዬ ነኝ። ደህና አምሹ። Thank